የሉቃስ ወንጌል ምዕራፍ 12 ከቁጥር 15፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጐተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ፣ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ዕረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለ ጠጋ ያልሆነ እንዲህ ነው። የሚያስተምረን የሚመክረን እግዚአብሔር አምላካችን ነውና ለነቢያት ለሐዋርያት ለጻድቃን ለሰማዕታት ምስጢሩን ጥበቡን እንደገለጸ ለኛም ይግለጽልን። የምንሰማው የእግዚአብሔር ቃል ለፍርድ እንዳይሆንብን ይልቁንም ለንስሐ የሚያበቃን ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚያደርሰን ራሳችንን የምንመረምርበት እንዲሆንልን የአምላካችን ቅዱስ ፈቃዱ ይሆንልን። ሕይወታችንን የምንመዝነው በምንድን ነው? ወይም የሕይወታችን ሚዛን ምንድን ነው? ብዙ ሰዎች ለመኖሬ፣ ለስራዬ፣ ለትዳሬ ምክንያት ብለው የሚደረድሩት ነገር ይኖራል። ዓላማ የሌለው ሰው የለም በሕይወት ዓላማ የሌለው ህይወት የሚመራ ሰው እጅግ አስቸጋሪ ህይወት ነው የሚመራው። ወደ ዓላማችን ለመድረስ ብዙን ደክማ አለ። ወደ ግባችን ለመድረስ ብዙ እንጥራ አለ። ትዳራችን ዓላማ ይኖረዋል። ትምህርታችን ትምርታችን ዓላማ ይኖረዋል። ኑሯችን ዓላማ ይኖረዋል። ድካማችን ዓላማ ይኖረዋል። ስራችን ዓላማ ይኖረዋል። ያን ሁሉ አንድ ቀን ራሳችን ሌላ ሰው አይደለም፣ ራሳችን ሚዛን ላይ እናስቀምጠዋል። እና ህይወታችንን መመዘን እንጀምራለን። ከዛ በኋላ ለራሳችን የምንሰጠው ማርክ ይኖራል፣ ለራሳችን የምንሰጠው ነጥብ ይኖራል። አንዳንዶቻችን ግሩም የሆነ ኑሮ ነው የምኖረው በጣም ደስተኛ ነኝ፣ እንላለን። እንዲህም ብለን እግዚአብሔርን ለማመስገን የመጣን እንኖራለን። እግዚአብሔር ይመስገን። አንዳንዶቻችን ደግሞ ምንም አይልም፣ መቼም አይከፋም ብለን ለማመስገንም ለማማረርም እንደው መሀል መንገድ ላይ ሆነን ያለን አለን። ይሄንኑ ልብ ይዘን የመጣን አለን። አንዳንዶቻችን ደግሞ ምንው ጣጫ ሚዛን የሆነን ማገናዘቢያ ነጥባችን የሆነን ነገር ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያለውን አስተውሉ። የሰው ሕይወቱ ከገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጐምጀትም ተጠበቁ። ይህን ቃል ስንሰማ ያለንበትን ዓለም ልናስተውል ይገባናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አሁን በየደቂቃው በቴሌቪዥን ከምንሰማው ቃል ተቃራኒ የሆነ ነው። በየደቂቃው የሚወርድብን የማስታወቂያ ማአት የሚነግረን ምንድን ነው? ይሄን ነገር ከገዛ ሕይወትህ ምን ይሆናል? ደስተኛ ይሆናል። ይሄን ነገር ያንተ ካደረክ ያንቺ እናንቺ ያለ ደስተኛ ማን አለ? ነውም አንድ ቦታ ላይ አይታችሁ ከሆነ ሰው ሁሉ የሚሰግድል ሰው ብቻም አይደለም እቃ ሁሉ የሚሰግድል ትሆናለ። አንዳንዱ የማቴዎስ ወንጌል ምዕራፍ ሶስት ላይ ያ ጅሬው የተናገረው ነው የሚያሰኘው ለኔ ብትሰግድልኝ ይሄ ሁሉ ላንተ ይሆናል እንዳለ ጌታችን ከዚህ አይነት እስራት እንድንወጣና ያጣነውን የሕይወታችንን ደስታ እንድናገኝ ያጣነውን የኑሯችንን ደስታ እንድናገኝ ያጣነውን የትዳራችንን ደስታ እንድናገኝ ያጣነውን የክርስትናችንን ደስታ እንድናገኝ ይሄንን ማስጠንቀቂያ ነገረን። ምን አለን? የሰው ሕይወቱ በገንዘቡ ብዛት እህ አይደለምና ተጠንቀቁ። ከመጎምሸትም ምን በሉ ተጠበቁ። ይህንን ካለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነገራቸው ስለማን ስለ አንድ ሰው ታሪኩ እንዲህ ነው ነው ያለው አንድ ሰው ነበረ ገበሬ ነበረ ባለ እርሻ ነበረ እናም እርሻው ፍሬያማ ሆነለት ያረሰው እርሻ ተከናወነለት ከዚህ በኋላ ያ ሰው አሰበ ይህንን ጎተራዬን አፍርሼ ሌላ ጎተራ መስራት አለብኝ፣ ምርቴንም ደግሞ እዚያ ጎተራ ውስጥ ማከማቸት አለብኝ። ከዚያ በኋላ ለነፍሴ እንዲህ ይላታለው አለ ነፍሴ ሆይ፣ ብይ፣ ጠጪ፣ እረፊ እስከ እድሜ ልክሽ የሚበቃ ምናለሽ ምግብ አለሽ፣ ሀብት አለሽ አለ። እግዚአብሔር ግን ለዚያ ሰው እንዲህ አለው አንተ ሞኝ ዛሬ በዚች ሌሊት ነፍስህን የሚሸዋት አሉ ይህ ሁሉ የለፋህበት ነገር ሁሉ ለማን ይሆናል በእግዚአብሔር ዘንድ ባለጸጋ ላልሆነ ነገር ግን በሰው ዘንድ ሀብታም ለሆነ ሰው እንዲህ ነው ምሳሌው እንዲህ ነው የሚገርም ምሳሌ ነው። እስቲ እንደገና መለስ ብላችሁ እዩት። ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? ይህ ሰው ተሳካለት ከሚባለው ሰዎች አንዱ ነው። ሁሉ ነገር የተከናወነለት ነው። በነገራችን ላይ ይህ ሁሉ ነገር የተከናወነለት ጥሮ ግሮ ነው። ዛሬ ብዙ ሀብቶች የሚመጡት በማጭበርበር ነው። ሌላው ቀርቶ ዛሬ ፖለቲከኞቹ ሁሉ ሳይቀሩ ንግዳቸው እንዴት እንደሚከናወን እየወጣ ነው። አስቸጋሪ ነው። ነገር ግን ይህ ሰው አጭበረበረ የሚል ቃል አናገኘም። ለኑሮ የሚሆነውን በሌብነት አገኘ የሚል አናገኘም። ይህ ሰው ደክሞ ነበረ ያንን ያከማቸው። ይህ ሰው ጥሮ ነበረ ያንን ያከማቸው። ትጋት ነበረው። ሥነ ሥርዓት ነበረው። እቅድ ነበረው። በብዙዎቻችን ህይወት የሚጎድለንን ነገር እሱ ዘንድ እና ያለ እቅዱ ምንድን ነበረ? ይሄንን ጎተራ አፍርሼ ሌላ እሰራለሁ። ነገር ግን እንዲህ ያለውን ትጉ ሰው፣ እንዲህ ያለውን የሚጥር ሰው እናም እስከ እድሜ ልኩ ድረስ የሚበቃ ምን ያለው ሀብት ያለው ሰው አንት ሰነፍ አለው እግዚአብሔር ወይንም በሌሎቹ ትርጉሞች ላይ እንደምናየው አንተ ጅል አንተ ሞኝ አለው እግዚአብሔር ለምን ጥያቄው ይሄ ነው ብዙዎቻችን ስለዚህ ሰው መዝኑ ብንባል እረ የሱን ህይወት በሰጠን ነበር ምንለው አደለም የሱን ኑሮ በሰጠን ነበር ያለ ምንለው ነገር ግን እግዚአብሔር አምላካችን ያንን ሰው ምናለው ሰነፍ አለው? ሞኛ አለው፣ ለምንድን ነው? እንደገና ታሪኩን ተመለከቱት። እያንዳንዱን ቃል ስትመለከቱ ባለቤቱ ማን ነው? የአረፍተ ነገሩ ባለቤት ማን ነው? እኔ ነው። እኔ እንዲህ አደርጋለሁ፣ እንዲህ እንዲሆናለሁ፣ አፈርሳለሁ እሰራለሁ። ነፍሴን ማለትም እኔ ማለት ነው፣ ነፍሴ የኔነት መቀመጫ ነውና ነፍሴን ራሴን እንዲላለሁ። ቢ ጠጪ እስከ እድሜ ልክሽ የሚበቃ አለኝ እላታለሁ። ራሴ በእያንዳንዱ የሰውየው ንግግር ላይ ብትመለከቱ ባለቤቱ እኔ የሚል ቃል ያረፍተ ነገሩ ባለቤት። እግዚአብሔር በዚያ ሰው ሕይወት ውስጥ ቦታ አለው አለ ነገሩኝ ምን ነው ደከማችሁ? አንድ ሰዓት ወደ ኋላ እንኳን አድርገናል አይደል? ነው ወይስ ተረስታችሁታል? እግዚአብሔር በዚያ ሰው ሕይወት ውስጥ ቦታ የለው። እግዚአብሔር ቢፈቅድ የሚል ቃል አታገኙም። እግዚአብሔር ቢረዳኝ የሚል ቃል አታገኙ። እኔ እንዲህ አደርጋለሁ፣ እኔ እንዲሆናለሁ፣ እኔ እንዲህ አደርጋለሁ፣ እደክማለሁ፣ እጥራለሁ፣ እንዲሆናለሁ ያ ሰው በዓለም ሚዛን ስኬታማ ቢባልም ሕይወቱ በእግዚአብሔር ዘንድ ግን ስንፍና ነው ተባለ። የተወደዳችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ ጥያቄያችን እኛ ራሳችንን እንዴት እናየዋለን አይደለም። ወይም ሰዎች ስለ እኛ ሕይወት እንዴት ያያሉ አይደለም። እግዚአብሔር ኑሮአችን፣ እግዚአብሔር ሕይወታችንን እንዴት ያየዋል ነው፣ እንዴት ይመለከተዋል ነው። ይህ ሰው እንዲህ ነበረ ያለ እኔ እንዲህ አደርጋለሁ፣ እኔ እንዲሆናል። እግዚአብሔር ምን አለው? እንዴ ስም አለው? ይሄ እኮ ሁሉ አንድ ቀን ሁሉም ሽክ ይላላል። አንድ ልጅ ሲናገር ምን አለ? ለብዙዎች ስኬታቸው ሞታቸው ሆኗል አለ። ለብዙዎች የዓላማቸው አሸናፊነት ውድቀታቸው ሆኗል አለ። እናም የሚያነሳቸው አሉ። በታሪክ ላይ ታዋቂ የነበሩ እስክንድርን ተመርከቱት። ታላቁ አሌክዛንደር ታላቁ እስክንድር ዓለምን ሁሉ በቁጥጥሩ ስር አደረገ። ገና በወጣትነቱ ግሪክን ገዛ፣ አውሮፓን ገዛ፣ መላውን አውሮፓ ሁሉ አንቀጠቀጠ። ከዛም ቀጥሎ ወደ ሕንድ ድረስ ሄደ፣ ሁሉን አሸነፈ እና መጨረሻ ላይ ሁሉን ሲያይ ሁሉ ባዶ ሆነበት። የታሪክ ሊቃውንቶች እንደሚነግሩን ያ ዓለምን ያንቀጠቀጠው ታላቅና ወጣት ንጉሥ በሐዘንና በተስፋ መቁረጥ ነበር የሞተ። ያን ሁሉ ከለፋ በኋላ ያን ሁሉ ከደከመ በኋላ ቆም ብሎ ህይወቱን ሲያይ ባዶ ነበር። ታላቁ ባለቅኔ ከበደ ሚካኤል ግሩም አድርገው የተረኩለት ሃኒባልን ውሰዱት፣ የአፍሪካው ጀግና ሮምን ሄዶ ያንቀጠቀጠ ተማረካቸው ነገሥታት እና መኳንንት ላይ የሰበሰበው የክብር ቀለበት ስንት ጎተራ የሞላ ነበር ይላሉ ሊቃውንቶች ሲናገሩ። ግን ይህን የመሰለ ታላቅ ሰው በታሪክ ዛሬ ተነግሮ ታሪኩ የማይጠገብለት ሰው መርዝ ጠጥቶ ነበር የሞት አሸንፎ ሲመለስ ድል አድርጎ ሲመለስ የገዛ የሀገሩ ሰዎች ነበሩ የከዱት። ያ ሁሉ ድካሙ አንድ ቀን ሊወሰድ እንደሚችል አላስተዋለው። መርዝ ጠጥተ ሙተ አሉ። መርዝ ጠጥቶ ሞተ። ሰው አይጣብሽ ብሎ ካርቴጅን ረግሞ ሞተ። እውነትም ለሀገር የሚኖር ለሀገር የሚቆመውን ስለማታውቅ ካርቴጅ ከጥቂት ጊዜ በኋላ እንዳልነበረች ሆና ስም አጠራሯ ጠፍቶ ወደቀች። እግዚአብሔር ከዚህ ያደነን። ያን ያህል የለፋው ያን ያህል የደከመው ባዶ ሆኖ ቀረ። ጁልየስ ቄሳር እነ ሼክስፒር ሳይቀሩ ጀግንነቱን በቅኔ የተቀኙለት ታላቅ ጀግና የሚባል ሰው ከስምንት መቶ በላይ የጦር ሜዳዎች ላይ ዘምቶ የተዋጋ ነበር። ሁሉንም ድል ያደረገ ነበር። የዓለም ጄኔራሎች በሙሉ የሚንቀጠቀጡለት ነበረ። ጀግንነቱ የሚነገርለት ነበር። ታውቃላችሁ፣ ምን እንደሆነ? የመጨረሻውን ጦር ድል አድርጎ መጥቶ በጀግንነት ሮም ሁሉ ሆ እያለ ሲቀበለው የገዛ ባልንጀራው ነበር ወቅቱ የገደለው። ያ ሁሉ ድካም በአንዲት ጩቤ የነበረ የወደቀው? ህይወታችን፣ ኑሯችን የተንጠለጠለው የት ላይ ነው? በአንድ ቀን ሰው በሚያጠፋው ነገር ላይ ነው። አንድ ቀን ሰው በሚያወድመው ነገር ላይ ነው። አንድ ቀን ሰው ከንቱ በሚያደርገው ነገር ላይ ነው። ምን ላይ ነው የተመሰረተው ኑሯችንና ህይወታችን? እግዚአብሔር እኮ ያለው ይሄንን ነው ይህን ሰው እንዲህ አለው እግዚአብሔር። ደግመሃል ልክ ነው። ተጨንቀሃል፣ አስበሃል ልክ ነው። ብዙ ነገር አቅደሃል ልክ ነው። ግን ነፍስህን ሰዎች ይፈልጉታል። ዛሬ ብትሞት ይሄ ሁሉ የለፋበት ነገር ምን ይሆናል? የት ነው የሚደርሰው? ኑሯችንና ህይወታችን ትርጉም ሊያገኝ የሚችለው በዚህ በሚያልፍ ነገር ላይ ስንመሰርተው አይደለም። በዚህ በሚያልፍ ነገር ላይ ስናስቀምጠው አይደለም። ዛሬ ለብዙዎቻችን ችግር እየሆነብን ያለው ይሄ ነው። የተወደዳችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ ዛሬ ለመማረራችን ለእሮሯችን፣ ምክንያት የሆነው ነገር ምንድን ነው? ምንድን ነው ሲአስቡት ይህ ሰው በሕይወቱ እግዚአብሔር ስፍራ አልነበረው ነበር። ይህ የእስራኤልን ሕይወት ያሳስበናል። ቅድም በቅዳሴው የተነበበው የጳውሎስ መልእክት፣ እነዚያ እስራኤላውያን በምድረ በዳ በሚጓዙበት ጊዜ እግዚአብሔር ከብዙ ጭንቀት ነበረ ያወጣቸው፣ ከብዙ ክንድ ነበረ ያወጣቸው ነገር ግን ወደ ግብፅ ወደ ምድረ በዳ ሲወጡ ምን አደረጉ? እግዚአብሔርን ዘነጉ። ምን ይላል? አንዱ አረፍተ ነገር ላይ ስታነቡት ምንድን ነው የሚለው? ሊበሉ ሊጠጡ ምን አሉ? ተቀመጡ ይላል። አሰው ሊበሉ ሊጠጡ ተቀመጡ። ሊዘፍኑ ምን አሉ? ተነሱ። ሌላ አላማ የለም እዚህ ቦታ ላይ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ እግዚአብሔር በሚበዙት ደስ አልተሰኘምና ምን አደረጋቸው ይላል አጠፋቸው ለምን ኑሯቸው የተመሠረተው በእነዚህ ሁለት ነገሮች ላይ ነበር ሊበሉ ሊጠጡ ተቀመጡ ሊዘፍኑ ተነሱ በዚህ ምድር ላይ የመኖራችን ምክንያት ምንድን ነው? የትዳራችን ምክንያት ምንድን ነው የክርስትናችን ምክንያት ምንድን ነው? አናንድ ጊዜ ልክ የእስራኤላውያን ነገር ነው ምንድነው? አብይ ነገር የምትሉት ነገር በኑሯችሁ ምንድነው? አብይ ነገር የምንለው፣ በትዳራችን በህይወታችን ምንድነው? ታላቅ ነገር የምንለው ነገር ለምንድነው ነው የምንኖረው? ያንን ኑሮ አንዳንዴ ህይወታችንን ስናስቀምጠው ልክ የዛ ሰው ቃል ምናስቀምጥ ይመስለኛል። ይሄ ሰው እዚህ ጋር ምን የተባለው ሰው ሰነፍ የተባለው ሰው ምንድነው? ምን ነው ያው ወጣለው፣ ሰራለው፣ ገባለው፣ ተኛለው። ታውቋለህ? የዚህን ሀገር ኑሮ ወጣለው፣ ገባለው፣ ተኛለው፣ ወጣ። በቃ በቃ በእኔነታችን ዙሪያ ነው ህይወታችን የሚዞረው። ትዳራችን እንዴት ነው? ያው እንግዲህ ልጆቻችን እናሳድጋለን። ያው ጠዋት እንወጣለን እንሰራለን እንገባለን። ደግሞን ነው ምን ገባው፣ ታውቃላችሁ? ያው የዚህ ዓለም ኑሮ ገብታን፣ በቃ እንደውም አንነጋገርም። ያው አልጋው ነው የሚታየን፣ ቶሎ መተኛት ነው። እንነሳለን፣ ወደ ስራ እንሄዳለን፣ ከዛ እንመጣለን። ደግሞን ነው ምን መጣው። እንተኛለን፣ እንነሳለን፣ እንሄዳለን። በቃ ዛሬ የብዙዎቻችን ችግር ነው። አንዳችን ለአንዳችን እንድንኖር፣ አንዳችን ለአንዳችን እንድንቆም እግዚአብሔር አምላክ የሰራውን ታላቅ ነገር መድኃኒት እንኳን ልንገነዘብ አልቻለም። ለምን? ምክንያቱም የህይወታችን ሚዛን ያደረግነው የተሳሳተ ነገር ላይ ስለሆነ በዚህ ምክንያት ከትዳራችን ደስታ ያጣናለን፣ ኑሮ የማያስደስተናለን። እንደዛም እኮ የሆነው ሁሉ እያለን ጤና ሰቶን እግዚአብሔር፣ ሥራ ሰቶን እግዚአብሔር፣ ወጥተን ገብተን አንደሰብም። እግዚአብሔር ከዚህ ነፃ ያውጣል። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች የት ላይ ነው ያስቀመጣችሁ? ስሯቸው። እግዚአብሔር ባለፈው ሳምንት አይተናል። ማለት ባለፈው አስራ አምስት ቀን ስንነጋገር ነበር። አትጨነቁ ሲል የሕልም እንጀራ ሊሰጠን አይደለም። አባቶች ሲናገሩ ምን ይላሉ? ኑሮ እንዳደረጉት ነው ይላሉ። አደለም አባቶችም እናቶችም ናቸው። ሁሌ አባቶች ብቻ ስንል እንደው እናቶችንም እየረሳን ኑሮ እንዳደረጉት ነው ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን የሚመስል ቃል ነው የተናገረው። ለማርታ ማርታ ማርታ፣ በብዙ ምን ታያለሽ፣ ትጨነቂ ያለሽ፣ ትታወቂ ያለሽ። የሚያስፈልገው ግን ምንድን ነው? ነገሩ ጥቂት ነው። በብዙ ትደክም ያለሽ፣ በብዙ ትወርጪ ያለሽ። የሚያስፈልገው መልፋታችን መድከማችን ደስታችንን የሚወስደው ከሆነ ምን ያደርግልናል? መውጣታችን መውረዳችን ደስታችንን የሚወስድብን ከሆነ ምን ያደርግልናል? ስለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሰው ምን አለው? አንተ ሰነፍ አለው። አንተ ሞኝ አለው። ለምንድን ነው ሞኝ አለው? ያን ሁሉ ድካምህን የማይረባ ቦታ ነው ያስቀመጥከው የደከምክበት ነገር በአንድ ጀምበር የሚጠፋ ነው። ሀብት እንዴት እንደሚጠፋ፣ ክብር እንዴት እንደሚጠፋ፣ ሁሉም ነገር እንዴት እንዳልሆነ እንደሚሆን እዚህ ያላችሁ ብዙዎቻችሁ ታውቁታላችሁ። አንዳንዶቻችሁ ሰዎች ሊመኙት የሚደርስበት ቦታ ላይ ተቀምጣችሁ ያያችሁት ናችሁ፣ ሀብቱንም ያያችሁት ናችሁ። ብዙዎቻችሁ ምናልባትም አሁንም በዚህ መካከል ሀብታሞች የሆናችሁ ትኖራላችሁ። ሀብት ክፉ ነው ማለት አይደለም። ገንዘብ ክፉ ነው ማለት አይደለም። ገንዘብ ብዙ ነገር ይሰራል። እንኳን ሌላው ይቀርና ቤተ ክርስቲያንም ገንዘባችሁም ትጠይቃለች፣ ጉልበታችሁም ትጠይቃለች። ነገር ግን ኑሯችን እዚያ ላይ ብቻ የተመሰረተ አይደለም። ስለዚህ የዚህን ዓለም ትርጉም የዚህን የሕይወታችሁን ትርጉም በዚህ ከሚታየው ቁሳዊ ከሆነ ነገር ጋር ከሆነ ምን ተረጉመው በእውነት ያ የሚያሳዝን ነው ነው የሚለው። ለዚህ ነው ዝቅ ብላችሁም ስታነቡት እንደገና ያንን ባለፈው ሳምንት የተማር ነውን ጌታችን እንደገና ያስተምረዋል። ይሄን ከተናገረ በኋላ ምን ይላል? ለራሱ ገንዘብ የሚያከማች በእግዚአብሔርም ዘንድ ባለጠጋ ያልሆነ እንዲህ ነው ይልና ለደቀ መዛሙርቱም እንዲህ አለ ይላል ወዲያው። ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት ምን አትበሉ አትጨነቁ፣ ይላችሁ ባለፈው እንዳየነው ያ ማለት ዝምብላችሁ ተዘልላችሁ ኑሩ ማለት ሳይሆን እግዚአብሔር ለእናንተ የሰጠውን ታላቅ የሆነውን የሕይወት ግብና ዓላማ ተገንዘቡ። ስለዚህ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር በሰጠን ነገር ደስ ተሰኝተን፣ እግዚአብሔር በሰጠን ነገር አመስግነነው ደግሞ በሌለን ነገር ደግሞ የሱን ቸርነት ተስፋ አድርገን ልንኖረ ያስፈልጋል። አለበለዚያ ግን አሁን በብዙዎቻችን ቤት የሚታየው ምስቅልቅል፣ አሁን በብዙዎቻችን ኑሮ የሚታየው ሮሮ በእግዚአብሔር ዘንድ ስንፍና ሆኖ ነው የሚቆጠርብን። አንዳንዴ ሀብቱም እኮ ይገኛል ወይ? በሎተር ይገኛል። አንድ ቀን አይታችኋል አንዳንድ ሰዎች ሀብት ስለተገኘ ብቻ ሰዎች እኮ ደስተኞች አይሆን። ዛሬ ምናልባት እንደገና ጠቀስካቸው አትበሉኝና ከበደ ሚካኤል የጻፉት አለ ተረትና ምሳሌ ላይ። ለነገሩ ብዙ ቦታም በብዙ ቋንቋም ተነግሯል። ያ ሰው ጫማ የሚሰፋው ሰው እዚህ ላችኋ በሕፃነታችሁ አንብባችሁታል ብዙዎቻችሁ። ምን ነበረ ያደርግ የነበረ? እድሜ ልኩን ቀኑን ሙሉ እየዘመረ ነበረ እየዘፈነ ነበረ የሚውለው ተመስገድ እያለ አምላኩን እያመሰገነ። አጠገቡ ደግሞ ሌላ በሀብት የተሞላ ሰው ነበር። ምን አለ ያ ሰው ገ ይህ ሰው እንዲ ድሃ ሆኖ እንዲህ ተደስቶ የሚውል ትንሽማ ሀብት ብሰጠው የት ይደርሳል? ስለዚህ ምን ላድርግ አለ። እስቲ ትንሽ ወርቅ ልስጠዋል። አንድ ወቄት ወርቅ ሰጠው ል አንድ ከረጢት ሙሉ ወርቅ ሰጠው። ያ ድሃ ዘለለ ነው የሚለው። በደስታ አመሰገነው ሀብታሙን ሰው። እንዴት ያለ ደግ ነህ! እንዴት ያለ ባለጸጋ ነህ! እንዴት ያለ አባ መስጠት ነህ አለው። እናም ወርቁን ይዞ ወደ ቤቱ ገባ። ልክ ቤቱ ሲገባ ከዚህ በፊት አይቶት የማያውቀውን ነገር አስተዋለ። ለካስ ቤቱ ቀዳዳ ብቻ ነው። እንዴት ላድርግ? ገንዘቤን እት ላስቀምጣ? አለ እንደምንም አደረገና ደበቀው። ድሮ ልክ ቤቱ እንደገባ ተመስገን ብሎ ሸው የሚል የነበረው በንቅልፍ፣ አሁን ትንሽ እንደተኛ ነፋስ የቤቱን ቆርቆሮ ከካካክ ሲያዘር ዘራፍ እያለ መነሳት ጀመረ። ሰዎች ካሁን አሁን ሊገሉኝ ነው ገንዘቤን ሊሰርቁኝ ነዋል። በአንዴ ሕይወቱ ምስቅልቅል ሆነ። ሳይነጋ ነው የሚለው ተነስቶ ሄዶ ለዚህ ያለ ባለ ጸጋ ወዳጄ እንካ ወርቅህን ሰላሜን አምጣ። ወርቅህን እንካ ሰላሜን አምጣ። የምንመኘው ነገር ስለመጣ ኑሯችን ይለወጣል። አይ የኛን ትዳር የሚበጠብጠው እኮ የኔ ስራ ትንሽ ከፍ ብል አይምሰለን የኔን ሕይወት መራራ ያደረገው እኮ እችን ነገር እግዚአብሔር ፈቀቅ ቢያደርግልን አይምስለን። እንካ ገንዘብህን ሰላሜን አምጣ የምንልበት ጊዜ ይኖራል። ስለዚህ እግዚአብሔር በሰጣችሁ ነገር ደስ መሰኘትን እንልመድ። እግዚአብሔር በሰጠን ጤና፣ እግዚአብሔር በሰጠን ሀብት፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ጉልበት፣ እግዚአብሔር በሰጠን ሰው አታማሩ። እግዚአብሔር በሰጣችሁ ወገን ዛሬ ተጠቀሙ። እግዚአብሔር በሰጣችሁ ዘመድ ዛሬ ተጠቀሙ። እግዚአብሔር በሰጣችሁ ዕድል ዛሬ ተጠቀሙ። ነገ ያ ሁሉ የማይገኝበት ጊዜ ይኖራልና እግዚአብሔር አምላካችን ለሁላችንም ይሄንን እንድናደርግ ማስተዋልና ጥበብን ይስጠን። አምላካችን እግዚአብሔር በሰጠን ደስ ተሰኝተን ኑሯችንን፣ ሕይወታችንን እንድናከብር ይርዳሉ። አሜን።